የሪፐብሊካኑ ፓርቲ እጩ የቀድሞው ፕሬዚዳንት ዶናልድ ትራምፕ ስደተኞችን ጨምሮ ሰዎች በሕገ ወጥ መንገድ በዩናይትድ ስቴትስ ምርጫ ድምጽ እየሰጡ ነው ብለዋል። አንድ በካሊፎርኒያ ክፍለ ግዛት ውስጥ የምትገኝ ከተማ የግዛቱን የድምጽ አሰጣጥ ህጎች የሚጡሱ የመራጭ መታወቂያ ህጎች ተፈጻሚ ለማድረግ እንቅስቃሴ ጀምራለች። ጁኒያ ዱሎት ያደረሰችንን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል። አይነገብ የሆነችው የሃንቲንግተን ብዥ ከተማ የባህር መቅዘፊያ ከተማ በመባልም ትታወቃለች። ይሁንና በዘንድሮ የምርጫ ዘመን በፖለቲካው ጎራ ደመቅ ብላ ትኩረት መሳብ የያዘችው ከውብ የባህር ዳር ከተማነቷ የሚልቅ በምርጫ ጣቢያዎች መራጮች በአካል ተገኝተው ድምፅ ለመስጠት ከመሞከራቸው አስቀድሞ ፎቶግራፍ ያለበት መታወቂያ መያዝ አለባቸው በሚለው በከተማይቱ ነዋሪዎች ላይ ተፈጻሚ የሚሆን አዲስ ሕግ ማውጣት ማውረድ በመያዟ ነው። የከተማይቱ ከንቲባ ግሬሲ ቫን ደርማርክ እርምጃው ዜጎች በምርጫ ሂደቱ ታማኒነት ዙሪያ ያላቸውን ስጋት የሚያንጸባርቅ ነው ይላሉ። መታወቂያ ሳይኖርህ ሐኪም እንኳን ለማየት አትችልም። ይሁንና የምናደርገው ነገር በሙሉ በፖለቲከኞች የሚወሰን እንደመሆኑ እና ህይወታችን የሚመራው ለስልጣን በምናበቃቸው ሰዎች በሚያሳልፉት ውሳኔ እንደመሆኑ እንዲሁም የምንተዳደርባቸውን ሕጎች ስለሚያወጡ እጅግ ወሳኝ በሆነው የሀገራችን የምርጫ ስርዓት የምናካሂደው ምርጫ ተአማኒነቱ የተጠበቀ መሆኑን ለማረጋገጥ እንሻለን። ዜጎች ያልሆኑ ሰዎች ድምፅ ይሰጣሉ የሚለው ጉዳይ በፕሬዝዳንታዊ ዘመቻ የፖለቲካ ጉዳይ ሆኖ ቀርቧል። ዶናልድ ትራምፕ ባለፈው ሳምንት በአሪዞና ባካሄዱት የምረጡኝ ዘመቻቸው ወቅት በሚቀጥለው ዓመት ጥቅምት ወር መገባደጃ በሚካሄደው ምርጫ ድምፅ እንዲሰጧቸው ሲሉ ስደተኞች በሕገ ወጥ መንገድ የሜክሲኮን ድንበር አቋርጠው እንዲገቡ ፈቅደዋል ሲሉ ወንጅለዋቸዋል። ይህ እንዲሁን ለምን እንደሚፈልጉ የሆነ ሰው ሊያስረዳን ይገባል። ምናልባትም ከድምፅ መስጠት ጋር ለተያያዘ ዓላማ ሊሆን ይችላል ብዬ ዩናይትድ ስቴትስ ውስጥ በሚካሄዱ ምርጫዎች ያን ያህል ትልቅ በሚባል ደረጃ ዜጎች ያልሆኑ ሰዎች በሕገወጥ መንገድ ድምፅ መስጠታቸውን የሚያረጋግጥ ምንም አይነት ማስረጃ አልተገኘም። አብዛኞቹም አሜሪካውያን መራጮች ድምፃቸውን ለመስጠት ወደ ምርጫ ጣቢያዎች በሚያቀኑበት ወቅት ማንነታቸውን ይፋ ያደርጋሉ። ይሁንና መታወቂያ ማሳየት ግን አይጠበቅባቸውም። የሃንቲንግተን ቢች ከተማ ምክር ቤት አባል ዳንካልሚክ ካልሚክ መራጮች መታወቂያ እንዲኖራቸው የሚጠይቀውን መመዘኛ ይቃወማሉ። ከተማቸው ይበልጥ ወደ ወግ አጥባቂው ጎራ እያዘነበለች መምጣቷን የሚያሳይ ነው ይላሉ። የመራጮች መታወቂያ ጉዳይ በምርጫ ጣቢያዎች በአካል ተገኝቶ ለሚመርጥ ሰው ነው። ሆኖም ባለፈው ምርጫ በአካል ተገኝተው ድምፃቸውን የሰጡት ከከተማዋ ነዋሪዎች 15 በመቶ ያህሉ ብቻ ናቸው። የትኛውን ችግር ይሁን ለመፍታት እየሞከርን ያለ ነው? በምርጫ ጣቢያዎች በአካል ተገኝተው ድምፅ የሚሰጡ አንድ ሺህ ያህል ሰዎችን የሚመለከት ጉዳይ ይህ አሁንም ለፖለቲካ ዓላማ ማስፈጸሚያ ሲባል ብቻ የተወጠነ መሆኑን ያረጋግጣል። እንደ እውነቱ መፍትሄ እየፈለግንለት ያለ ችግር የለም። የካሊፎርኒያ ክፍለ ግዛት የራሱ የሆነ የድምፅ አሰጣጥ ሕጎች አሉት። በዚህም መሰረት ጠቅላይ አቃቤ ሕጉ ሮብ ቦንታ በተለይ ዝቅተኛ ገቢ ባላቸው መራጮች፣ ነጭ ባልሆኑ፣ በወጣትና በአዛውንቶች እንዲሁም በአካል ጉዳተኞች ላይ አሉታዊ ተጽዕኖ ያሳድራል ያሉትን አዲስ ሕግ ስራ ላይ ለመዋል እየተዘጋጀች ያለችውን የሃንቲንግተን ቢች ከተማ ግዛቱ ክስ እንደ መሠረተባት ይፋ ተደርጓል። ቻርሊ ዛብላህ አንድ የሜዲትራኒያን ምግቦች የሚያቀርብ ምግብ ቤት ባለቤት የሆኑ ስደተኛ ናቸው። መራጮች መታወቂያ እንዲኖራቸው የሚጠይቀው አዲስ ሕግ አድሎ የሚያደርግ አይደለም ይላሉ። ድሃ ስለሆንክ ብቻ የመንጃ ፍቃድ የለህም፣ ወይንም መንጃ ፍቃድ ማግኘት አትችልም ማለት አይደለም። ኦክቪው ኮምዩኒዳድ በሃንቲንግተን ሚተን ቢች ከተማና አካባቢው የሚንቀሳቀስ የማህበራዊ፣ ባህላዊ፣ ጤናና ኢኮኖሚያዊ ልዩነቶችን ለማጥበብ የሚሰራ ለትርፍ ያልቆመ ድርጅት ነው። ኦስካር ሮድሪጌዝ የቡድኑ ተባባሪ መስራች ናቸው። ሕጉ በተለይ ዝቅተኛ ገቢ ያላቸው ሰዎች መኖሪያ በሆኑ ሰፈሮች ውስጥ የመራጩን ተሳትፎ እንዲኮሰም ምን ያደርጋል ይላሉ። When people are already having low voter turnout, maybe because of childcare, having multiple jobs, because they don't trust the system, and then you're adding an additional layer of. So ህጻናትን ለመንከባከብ ሲሉ ከቤት በመዋል አልያም የሚሰሯቸው በርካታ ስራዎች ስላሏቸው ወይም በአሰራሩ ስለማይተማመኑ ቀድሞውኑ የድምፅ ሰጪዎች ተሳትፎ ዝቅተኛ በሆነበት የመራጮች መታወቂያ ጉዳይ ሲጨምር ይህ አይነቱ እርምጃ ሰዎችን ግራ በማገባት ወደ ምርጫ ጣቢያዎች ከመምጣት እንዲቆጠቡ ሊያደርግ ይችላል። በአካባቢው ምርጫዎች የመራጭ መታወቂያ የሚጠይቀውን ህግ አስመልክቶ ግዛቱ የከፈተባቸውን ክስ ለመፋለም ዝግጁ መሆናቸውን ይናገራሉ። እነኚህ የሕግ ተግዳሮቶችም የግዛቲቱ የድምጽ አሰጣጥ ሕጎች ተፈጻሚነት እስከ ጸና ድረስ ጉዳዩ የፊታችን ጥቅምት ወር ከሚካሄደው ምርጫ ሂደቶች ተሻግሮ መሄዱ አይቀሬ ነው ተብሏል።